ናራቲቭ ድርሰት። በጉዳዩ ተካፋይ ለመሆን አልችልም። በጭራሽ ደሃ ነው። በጭራሽ መሄድ አልችልም። እቃው ስለተረሳ ከበደ ወደ ቤት መመለስ አለበት። መረሳት በኢትዮጵያ ውስጥ በብዙ የሚቆጠሩ የቤት ውስጥና የውጭ ጨዋታዎች አሉ። ከእነዚህም በጣም የታወቁት የውጭ ጨዋታዎች እንደ ዋና፣ ጉግስ፣ አደንና ገና ናቸው። እነዚህ ጨዋታዎች ከቦታ ቦታ በመለያየታቸው ምክንያት በአንዳንድ ቦታዎች ሴቶች ለጨዋታው ተካፋይ ሲሆኑ በአንዳንድ ቦታዎች ደግሞ ሴቶች በጭራሽ ለጨዋታው ተካፋይ ለመሆን አይችሉም። በአብዛኛው የኢትዮጵያ ጠቅላይ ግዛቶች ውስጥ ወላጆች ወንዶች ልጆቻቸውን ቀደም ብለው ጨዋታዎቹን ያስተምሯቸዋል። ጉግስ ጨዋታ በጣም አስቸጋሪ ከመሆኑም በላይ በጣም አደገኛ ነው። በአሁኑ ዘመን ይህ ጨዋታ ወደ መረሳቱ ደርሷል። የገና ጨዋታ እንዲሁ ወደፊት ሳይረሳ አይቀርም። አደንና ዋና ግን በጣም እየተስፋፉ ሄደዋል። ሴቶችም ለጨዋታው ተካፋይ መሆን ጀምረዋል። ጥያቄዎች። በኢትዮጵያ ውስጥ በጣም የተለመዱት የውጭ ጨዋታዎች እነማን ናቸው? በሁሉም ጨዋታዎች ሴቶች ተካፋይ ናቸው? በኢትዮጵያ ውስጥ በአንዳንድ ቦታዎች ሴቶች ለምን የውጭ ጨዋታዎች አይጫወቱም? ልጆችን ጨዋታ ማን ያስተምራል? ጉግስ የሚባለው ጨዋታ እንዴት ያለ ነው? ጉግስ በጣም ቀላል ጨዋታ ነው? ወደፊት የሚረሳ ጨዋታ የትኛው ነው? ዋና በኢትዮጵያ ውስጥ በጣም የተለመደ ነው። ከገናና ከዋና የቱን ትወዳለህ? በአሜሪካ ውስጥ በጣም የተለመዱትን የውጭ ጨዋታዎች ንገረኝ። This is the end of unit 44.